በአውስትራሊያ የሚኖሩ ኢትዮጵያውያን አዲስ ዓመትን እንዴት አከበሩ? በአዲስ ዓመት በመላው ዓለም የሚኖሩ ህዝቦች የነገን አዲስ ህይወታቸውን በአዲስ ተስፋ ሰንቀው ለአዲስ ጉዞ አንድ ብለው የሚጀምሩበት ቀን ነው። ይህንን ስሜት ሁሉም ይጋርቷል። ነገን በጉጉት ለሚናፍቅ ሰው በእውነትም ዓመት አልፎ ዓመት ሲተካ ያስደስታል በተለያዩ የአውስትራሊያ ከተሞች የሚኖሩ ኢትዮጵያውያን ሰማይ በውብ ሳት ቀለማት የሚሞላበትን የአዲስ ዓመት ዋዜማ የርችት ትዕይንት ለመመልከት ከቤተሰቦቻቸው ጋር ብዙዎች ትርኢቱ የሚዘጋጅበት ቦታ ይገኛሉ። ሁለት አዲስ ዓመቶችን የሚያከብሩት ኢትዮጵያውያን ምድር በአበቦች የሚያጌጥበት፣ ሰማይ ከክረምት ደመና ተላቆ በከዋክብት የሚያሸበርቅበት፣ ወንዞች ሞልተው የሚጎሉበት የአገር ቤት አዲስ ዓመትና በሙቀት የሚቀበሉት የአውስትራሊያ አዲስ ዓመት መካከል ሰፊ ልዩነት እንዳለ ይናገራሉ። ከአስራ ሁለት ዓመታት በፊት ወደ አውስትራሊያ የመጣችው የሲድኒዋ ነዋሪ ዳግማዊት በተለያዩ ምክንያቶች ከሀገር ውጭ ያለን ኢትዮጵያውያን በምንኖርበት ሀገር አቆጣጠር አዲስ ዓመትን ብናከብርም ትክክለኛውና ስሜት የሚሰጠኝ መስከረም አንድ ከአራት ወር በፊት ያከበርኩት አዲስ ዓመት ነው ትላለች። ወደ አዲስ ዘመን መሸጋገራችን ቢያስደስተኝም ቀኑን አክብሬው አላውቅም ከዚህ በፊት እንዲያውም ብዙ ጊዜ በስራ ነው ማሳልፈው። ውጭ ሀገር የምንኖር ኢትዮጵያውያን ከሁለቱም ያልሆንን ነን የሀገር ቤቱን ስራ ላይ ሆነ እናሳልፈዋለን፣ የዚህ አገሩንም እንደዛው። ቢሆንም ግን ለሀገር ቤቱ ትኩረት እሰጣለሁ ትላለች። የፐርዙ ነዋሪ ሚካኤል ፈለቀ አዲስ ዓመት ለእኔ ልዩ ስሜት ይሰጠኛል። በተለይ የመጀመሪያው ልጅ የተወለደበት ቀን ስለሆነ ከቤተሰቦቼ ጋር ተሰባስበን በደስታ እናሳልፈዋለን። በዚህ አመት በሥራ ምክንያት መሄድ ባልችልም ርችት ለመመልከት በየአመቱ አልቀርም። የተለወጠው ዘመን ላይ ሆኜ ስላልተሳካው እቅድ አስባለሁ፣ አዳዲስ እቅዶች አወጣለሁ ያለፈውን አመት በምን ሁኔታ አሳለፍኩት፣ በመጪው ሶስት አመት ምን ማድረግ ይጠበቅብኛል የምልበት ነው። ዘመንን ብቻ ምን ቆጥር ከሆነ ራስን ከጊዜ ጋር ማወዳደር ካልተቻለ፣ ጊዜ ሳይቀድሜ ይልቅ ቀደም ብሎ ማሰብ ካልተቻለ፣ ባሮጌ ሕይወት ውስጥ ሆነን አመቱን አዲስ ከማለት የዘለለ ፋይዳ የለውም አዲስ ዓመትን ማክበር ይላል። ለ24 አመታት አውስትራሊያ ውስጥ የኖረችው የአድላይዷ ነዋሪ ምስራቅ ኃይሉ፣ በየአመቱ በፍቅር የምጠብቀው ቀን ነው። ከጓደኞች ጋር ተሰባስበን የውሃ ዳርቻዎች ላይ ምግብ መጠጥ ይዘን በደስታ እናከብረዋለን አዲስ አመትን ሳከብረው የመነቃቃት ስሜት ይሰማኛል የማቅደውን አንድ ብዬ የምጀምርበት ቀን ነው ስትል ትናገራለች ኤስቢኤስ ያነጋገራቸው የሜልበርን ነዋሪ ኢትዮጵያውያን የሚከተለውን አስተያየት ሰጥተውናል ስሜን ማርታ ቦረና ይባላል በሜልበርን ከሀያ አመት በላይ ኖር ያለው የዚህን ሀገር ኒውየር ስናከብር ያው ልጆችም ስላሉ ለልጆቹም ስንል በአብዛኛው ኢትዮጵያን እንደሚመስለኝ እኔ እኔ ዊሊያምስ ታውን ወይ ደግሞ ወደ ዶክላንድ ሄደን ወይ ደግሞ ሲቲ ሄዶ ፋየር ወርክ በማየት ኒውይርስ ኢቭን ያከብራል። በማግስቱ ደግሞ ጓደኛ ማቾች ምናልባት በየቤታቸው ሰለብሬት ሊያረጉ ይችላሉ። የዚህ ሲርን 2019 እኛ ኒውይርስ ኢቭን ያከበር ነው። ትንሽ የሀፒ ፋሚሊ ሚል ማህበር ነገር አለን ወደ አምስት ፋሚሊዎች ነን። ዊሊያምስ ታውን የሚበላ የሚጠጣ ይዘን ሄደን ከሲክስ ኦክሎክ ጀምሮ እስከ ሚድናይት ድረስ እዛ ቆይተን ልጆቹም እንኳ ሲጫወቱ ሜዳው ላይ ፕሌይግራውንድ አለ ሲጫወቱ አመሹ። እኛም እዛ ስንጫወት ስለ ራሳችን ማህበራዊ ጉዳይ ስንወያይ፣ ስንስቅ፣ ስንጫወት አምሽተን መልካም ምኞት ውሽ ተደራርገን ሚድናይት ሲሆን ፋየር ወርኩን ከዊሊያምስታውን ሆንን የሲቲው ስለሚታይ እሱን አይተን ጨርሰን ወደ ቤታችን ተመልሰናል። እና በማግስቱ ያው ከእንቅልፋችን አርፍደን የተነሳ ነው ብዙም ያደረግነው ነገር የለም። አዲስ አመት የሚፈጥርብሽ ነገር አለ? ምሳሌ አዲስ አመት ለእራሱ ስታሰቢው የሚፈጥርብሽ። አዲስ አመት በጣም የሚፈጥርብኝ ነገር ከሁሉም በዓል ጋ ደስ የሚል በዓል ነው። ለእኔ የሚፈጥርብኝ ስሜት ምንድን ነው? እግዚአብሔር በእድሜ ላይ እድሜ ጨምሮ በአንድ አመት እንደገና ሌላ አመት እየሰጠን ነው እየተሸጋገርን የኢትዮጵያንም ኒር እናከብራለን። ግን እዚህ ደግሞ እንደ መኖራችን መጠን ከህዝቡ ጋር አብረን ሆሊዴ ሲዝኑን አብረን የማክበር ልምዱ ስላለ ፕላስ ልጆቹም ደግሞ እዚህ ሀገር የተወለዱት ልጆችም ደግሞ እነሱም አብረው ሰለብሬት ማድረግ ስለሚፈልጉ ስሜቱ ያው ከአመት አመት በሰላም መሸጋገሩ አበበ ሰለሞን ይባላል። እዚህ ሀገር ከመጣሁኝ አንድ አራት አመት ተኩል ሆኖኛል። አዲስ አመትን እንግዲህ ሶስት ጊዜ አሳልፍ ያለው ባለፈው ሶስት አመት ውስጥ አንድ ሁለት ሶስት ጊዜም ይሆናል ርችት ለማየት ሄጃለሁ። በዚህ አመት ግን አጋጣሚ ሆኖ ስራ ላይ ስለነበር እንዲሁም ባለቤትም ስራ ላይ ስለነበረች ይህንን ልናይ አልቻልንም። በቀረ አዎ፣ ይከበራል። በፊት ከነበርኩበት ሀገር ማለትም ካናዳ ነበርኩኝ እዛ ማህበራዊ ኑሮም ትንሽ ከዚህ ሀገር ትንሽ አለ ያለ ይመስለኛል። እንግዲህ አላውቅም ለአንዳንድ ሰው የተመለከተ ይሆናል። አንዳንድ ሰው ደግሞ ያለው የማህበራዊ ኑሮ እዚህ ሀገር ትንሽ ቀዝቀዝ ያለ ይመስለኛል። እዛ በይበልጥ ሰው የመገናኘት የተለያዩ ለምሳሌ ሬስቶራንቶች ወይንም እነዚህ የተለያዩ ምንድነው የሚባለው ሙዚቃ ምናምኖች ይዘጋጃሉ። ፕሮዲሰሮች ፕሮዲሰሮች ምናምኖች እነዛ እዛ ሙዚቃ አምጥተው የተለያየ አይነት ለምሳሌ አንዱ ሬስቶራንት ለምሳሌ የኢትዮጵያን አዝማሪ ቢያመጣ፣ አንደኛው ደግሞ በዲጂ ሙዚቃ ያሰማል። አንዳንዱ ደግሞ ራሱ ላይቭ ሚዚክ የምታይበት ፕሮግራሞች ይዘጋጃል ማለት ነው እና እዛ ብዙ ጓደኞች ስላሉን በጣም እንጆይ የማድረግ ወይም ማህበሪያ አካባቢ ኑሮ በጣም ደስ ይላል። ከዚህ ሀገር ለኔ ነው ይሄኛው። እዛ ሞርታ ከብራላችሁ አይደል? እዛ በይበልጥ ይከበራል። አሜሪካ እና ካናዳ በይበልጥ ይከበራል ከዚህኛው ሀገር ማለት ነው። ኦኬ፣ አመሰግናለሁ። ስሜ መሰረት ይባላል። የምሰራ ጎጆ ካፌ ኤንድ ሬስቶራንት ነው። የነጮችን አውደ አመት ታከብሪያለሽ ይላልከኝ እኔ ስራ ላይ ነው የማሳልፈው። እንደ ሀገሬ ሆኜ ስሜቱን አይመጣልኝም ግን ሪችታቸውን ሳይ ኤንጆይ ያደርጋሉ። አዲስ አመት ውስጥ ደግሞ አመታት በመቀየራቸው ደስ ይለኛል። በቃ ይሁን ነው። ሪችቱ ላይ ደስ ይላል። ሪችቱን በእንትን ስክሪን አይቻለሁ። ቸርች ውስጥ ነው ያሳለፍኩት፣ በስክሪን አይቻለሁ፣ ኤንጆይ አድርጌያለሁ፣ ግን እንደ ሀገሬ ግን አይደለም። ስለ ሺህ ይባላል፣ ፀጉር ቤት አለ፣ የዚህ ስክሪን ነው። ያው ስድስት አመት አድርጌያለሁ እዚህ። በጣም ጥሩ ነው፣ አዲስ አመቱን እናከብራለን፣ አክብረናለን፣ ዘግተን ውለናለን፣ በጣም ደስ ይል ነበር ያው ከልጆቼ ጋር ሰዎች ጋር ነው ያለ አዲስ ዓመት በጣም ደስ ይላል። በጣም ደስ ደስ ጋር ሰዎች በጣም በጣም ኢንሜል በር አዲስ ዓመት በደንብ አከብረነዋል። የእኛም ዓመት በዓል አድርገን ነው ያከበርነው። ከስተመሮች ይመጣሉ፣ ለአዲስ ዓመት ይሰራሉ፣ ኢትዮጵያውያን ይሰራሉ። እኩል እናከብረው ከነሱ ጋር እኩል እናከብራለን። የኛንም በዓል አብረን እናከብራለን። ለምን የሁላችን በዓል ስለሆነ። ለምሳሌ ምን ያህል አመት እዚህ ሀገር ኖርሻለች? አልሞስት 16 አመት ተቀምጫለሁ። በየአመቱ አከብራለሁ። ኦኬ፣ እስቲ እንዴት ነው የምታከብሪው? እማ ከብረው ለየት ባለ መንገድ ነው የኢትዮጵያ ቡና ሴሪሞኒ አለ፣ የኢትዮጵያ ዳቦ አለ። ያንን በማድረግ ባርቢኪው አድርጌ ከብረዋለሁ። ወይ ዋዜማው እስቴዲ እርችት እርችት ቦታ ላይ እዚህ ሴራ አልሄድኩም። ለምን ባለቤቴ ስለሌለ እንጂ ሁሌ እርችት ቦታ ላይ እሄዳለሁ። በጣም ደስ ይለኛል። በጣም ነው የምወደው። አበራ አያሌው ይባላለሁ። ስለ አዲስ አመት አከባበር ነበር። እኔ ብዙ አዲስ አመት አከባበር የኢትዮጵያን አከባበር ነው የማከብረው። ግን የመቼም እስከንወርክበት ከዚህ ሀገር ስካለበት ድረስ ከልጆቼ ከልጄ ጋራ ብዙ ጊዜ ሲቲ በመሄድ ፋየርወርኩን እናከብራለን። ግን ያው እስከ ንወርክበት ድረስ ይሄም ለኛ ሀገራችን ስለሆነ ኒውዮሩን እናከብራለን። በፊት ስፔሻሊ ከልጄ ጋር በየአመቱ ሄድ ነበር። አሁን ትንሽ አንድ ሁለት አመት አልሄድኩም እንጂ ለዛ ላስት 25 ሰባት አመት በየአመቱ ይሄን ነበር ፋይር ወርክ ለማክበር። ቀኑንስ በስራ ነው የምታሳልፈው ወይስ የሆነ ሴሌብሬት ምናምን? እኔ ቀኑን እንኳን በእውነት የስራ ሰዓት ስለሆነ ለእኛ በተለይ በስራ ነው የማሳልፈው። ብዙ እንግዶች ስለሚመጡ ብዙ ጊዜ ስራ እስከ ጃንዋሪ 15 ድረስ አክብሬ ነው ሆሊዴይ ብዙ ጊዜ የሚመጣው እንጂ ብዙ ጊዜ በስራ ነው የማሳልፈው። አዲስ አመት እንግዲህ መጥቼ የማናግረ ሬስቶራንት ውስጥ ነው እና አዲስ አመትን በማስመልከት የእናንተ ሬስቶራንት የሚያዘጋጀው የተለየ ዝግጅት አለ? ቢያንስ መሰዎች መጥተው እንዲያከብሩት የተለየ ዝግጅት ድሮ እናከብር ነበር፣ ግን በአሁኑ ሰዓት ያው ኖርማል ዝግጅት ነው። ግን ብዙ እንግዶች ስለሚመጡ የስራው ትንሽ ቢዚ ነው። ያው እንግዶቹ ባለው ምግብ መሰረት ባለን እንትን እናስተናግዳለን። ለምንድን ነው የማታዘጋጁት? ድሮ እናዘጋጃለን ብለሃል እና አሁንም የማታዘጋጁበት ምክንያት ምንድን ነው? ድሮ ሙዚቀኛ ምናምን እናስመጣ ነበር ለኒሬፍ እና ለክሪስማስ ኢቭ እናስመጣ፣ ግን በዛ ከዛ በኋላ ምናልባት ከእኛ ጾም ጋር ከገና ጋር ስለሚገናኝ ብዙ የእኛ ሰዎች ደግሞ ጸሚ ስለሆኑ ከስራው ጋር አብሮ አይሄድም። ስሜ ሰለሞን መስፍን ይባላል። የአውስትራሊያ ነዋሪ ሜልቦር ውስጥ ነዋሪ ነኝ። ወረንጆቹ አዲስ አመት ለእኔ ምንም ስሜትም አይሰጠኝም ምክንያቱም በስላላደኩበት እና የሀገራችን ባህልም ስለማይወክል ይህን ያህል ብዙ ትኩረት ሰጥቼም የምከታተለውም ነገር አይደለም፣ የፈረንጆቹ በዓል ማለት ነው። አዲሱ ዓመት ለእኔ ትንሽ ትርጉም የሚሰጠኝ የሀገራችን አዲስ ዓመት ሲመጣ ከሀገሬ ውጭ ብሆንም ስሜቱ ይሰማኛል እና ቤት ውስጥም ከልጆች ጋር ሆኜ የዛን ቀን ነው በደንብ አድርጌ አዲሱ ዓመት ማከብ ነው። ዝግጅት ክፍላችን አዲሱ ዓመት የደስታ የሰላም የፍቅር የጤና በረከት የሞላበት ያሰባችሁት የሚሳካበት ዓመት ይሆንላችሁ ሲል መልካም ምኞቱን ይገልጻል። ከኤስቤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ ውስጥ ያለው ከማህበረሰብ ለማህበረሰብ